የአሜሪካ ድምፅ ራዲዮ ጣቢያ የአፍሪካ ቀንድ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። የምርጫ ስነ ምግባር ደንቡን በመፈረማችን እየተጠቀምን አይደለም፣ ሲሉ በኦሮሚያ ክልል የተቋቋሙ ስድስት የፖለቲካ ፓርቲዎች እያመረሩ ነው። ስብሰባ ሄደናል ይላሉ። አዳማ ናቸው፣ ሌላ ሌላ ናቸው፣ የራሳቸውን ስራ ያስኬዳሉ። የጋራ ምክር ቤቱ ግን ስራውን እንዲያቆም ወይም ደግሞ ዝም ብሎ ለይስሙላ የጋራ ምክር ቤት እና የሚዲያ ሽፋን ሆኖ እንዲቀጥል ይፈልጋል። እኛ ደግሞ ይሄ ሆኖ እንዲቀጥል አንፈልግም። ከስድስቱ ድርጅቶች አንዱ መሪ አቶ ቶለሳ ተስፋዬ ናቸው። በዕለቱ አብይ ርዕስ ይዘገብበታል። የዛሬ ሰኞ መደበኛ ቅንብሮች፣ ሳምንታዊ ስፖርት፣ አፍሪካ ነክርሶችና ጤና ናቸው። ከዜናችን ደግሞ የቻድ እና የኒጀር ወታደሮች ከቦኮ ሐራም ላይ ከተማ አስለቅቀው ያዙ፣ ፓኪስታን ከ2700 ኪሎ ሜትር በላይ የሚምዘገዘግ ሚሳኤል በተሳካ ሁኔታ ሞከር ኳለች፣ አዲሱ የዛምቢያ ፕሬዚደንት እየተናገሩ ድንገት ወደቁ የሚሉ ዋና ዋናዎች ይሆናሉ። እንደምን አምሽታችኋል አድማጮቻችን። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተንን። የሳምንቱ ፕሮዲውሰራችን ደግሞ ንጉሱ ተምሬ ነው አሁን አብሮናለ። ዛሬ ሰኞ የካቲት 30 2007 ዓ.ም ነው። የዓለም ዜና እናስቀድም። በኦሮሚያ ክልል ደረጃ የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሆኑ ስድስት የተቃዋሚ ፓርቲዎች ጥያቄዎቻችን ምላሽ አላገኙም በሚል ተሳትፏቸውን በጊዜያዊነት ማቋረጣቸውን አስታወቁ። የምርጫ ሥነ ምግባር ደንቡን በመፈረማችን እየተጠቀምን አይደለንም ሲሉም ፓርቲዎቹ እያማረሩ ነው። በ202 ዓ ም የረቀቀውን የሥነ ምግባር ደንብ የፈረሙት እነዚህ የፖለቲካ ፓርቲዎች በዚህ የምርጫ ወቅት በአባሎቻችን ላይ እየተፈጸመ ነው ላለው እንግልትና ወከባ መፍትሄ አላገኘንም ብለዋል። የኦሮሚያ ክልል የገዢው ኢህአዴግ አባል ድርጅት ኦህዴድ ወቀሳውን አስተባብሯል ዝርዝሩን በአብይ ርዕስ እንመለስበታለን። ከቻድና ከኒጀር ወታደሮች የተውጣጣ ጣምራ ኃይል በናይጄሪያው ጽንፈኛና የሽብር ቡድን ቦኮ ሐራም ቁጥጥር ስር የነበረችውን ሰሜናዊ ምስራቅ ከተማ ዳማሳክን ተቆጣጠረ። ይህ ድል የሁለቱ አገሮች ወታደሮች ጥምረት ከተመሠረተ ወዲህ የመጀመሪያው ሲሆን በቻድ ምንጮች ገለጻ መሠረት ከተማይቱን ለማስለቀቅ በተካሄደው ውጊያ ቢያንስ አስር ወታደሮች ሲገደሉ ወደ ሀያ ገደማ ቆስለዋል። በአማጺው ቦኮ ሐራም በኩል ደግሞ በነፃ ምንጭ አልተረጋገጠም እንጂ ከ200 በላይ ተዋጊዎቹ ተገድለዋል ሲሉ ልዩ ልዩ መረጃዎች አመልክተዋል። አንድ የናይጄሪያ ከፍተኛ ወታደራዊ ባለሥልጣናት ለቪኦኤ የሰጡትን መግለጫ ባልደረባችን ጄምስ ባቲ ያቀናብረዋል። አዲሱ አበበ ወደ አማርኛ መልሶታል። በናይጄሪያዋ አማጺ ቡድን ላይ የመልሶ ማጥቃት ዘመቻ እንዲካሄድ በቻድና በኒጀር ወታደሮች ጥምረት የተቋቋመው አዲስ ኃይል የነውጠኛውን ቡድን ይዞታዎችና ምሽጎች የሚያራቁት ነው ሲሉ አንድ ከፍተኛ የናይጄሪያ ወታደራዊ ባለሥልጣን አስታውቀዋል። ወታደራዊ ምንጮች እንደሚገልጡት የቻድና የኒጀር የመልሶ ማጥቃት ጣምራ ኃይል የመጀመሪያውን የማጥቃት እርምጃ በናይጄሪያ ሰሜን መስራቅ ከተማ ቦርኖ ጀምረዋል። በናይጄሪያው ዓለም አቀፍ ወዳጅነት ትብብር በቦኮ ሀራም የሚካሄደው የማጥቃት እርምጃ ግቡን መጥቶ ይህን ቡድን ከአገሪቱ ማስወገድ ብቻ ሳይሆን የአካባቢው ኢኮኖሚያዊና ማህበራዊ እንቅስቃሴዎች በናይጄሪያ እንዲያብቡም እድል ይሰጣል። እንደ አውሮፓ አቆጣጠር መጋቢት 28 ቀን የሚካሄደውን ምርጫም ስኬታማ ያደርገዋል ሲሉ ወታደራዊ ምንጮቹ ይናገራሉ። በውጊያው የሚካሄደው ማንኛውም የጣምራው ኃይል እርምጃ ነጠኛውን ቡድን ከምሽጉ ለመመንጠር የሚረዳ አጋዥ ነው። ከእንግዲህም ይህ አማጺ ቡድን ጨርሶ እስኪጠፋ የሚካሄድ ቀጣይ ትግል መሆኑን መግለጽ እወዳለሁ። ሜጀር ጀነራል ክሪስ ኦሉኮምዴ በናይጄሪያ ጦር ኃይል የመከላከያ መረጃ ዳይሬክተር ሲሆኑ ያነጋገራቸው ቀደም ሲል እንደተገለጠው ባልደረባችን ጄምስ በቲ ነው። አዲሱ የዛምቢያ ፕሬዚደንት ኤድጋር ሉንጉ ትናንት እሁድ ድንገት ራሳቸውን ስተው ከወደቁ በኋላ ወደ ውጭ ሄደው መታከም እንዳለባቸው ሐኪሞች አሳሰቡ። ፕሬዚደንት ሉንጉ የወደቁት የትናንቱን ዓለም አቀፍ የሴቶች ቀን ለማክበር ለተሰበሰበ ሕዝብ ንግግር እያደረጉ ሳሉ ነው። ሚስተር ሉንጉ በቅድሚያ የወባና የመድከም ችግር አለባቸው ተብሎ የነበረ ቢሆንም በኋላ ያወጡ መረጃዎች እንደሚጠቁሙት ግን በምግብ ማስተላለፊያ ስርዓታቸው መጥበብ በተፈጠረ አካላዚያ በሚባል ሕመም እንደሚሰቃዩ ተገልጿል። የ58 ዓመት ዕድሜው ሉንጉ የተመረጡት ከእርሳቸው የቀደሙት ማይክል ሳታ የሥልጣን ዘመናቸውን ሳይጨርሱ በማረፋቸው በተደረገ ምርጫ እንደነበር ይታወሳል። ሶሪያ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ባካሄደው የአየር ድብደባ አንድ የነዳጅ ማጣሪያ ተመትቶ 30 ሰው ተገደለ። ተቀማጭነቱ ሎንዶን የሆነውና የሶሪያውን የቀውስ ሁኔታ በተዘጋጀው ወይም በዘረጋቸው መረቦች እየተከታተለ ያለው የሶሪያ የሰብአዊ መብቶች ቃፊር ቡድን እንዳለው የነዳጅ ማጣሪያውን የያዘውና እየሰራበት ያለው ጽንፈኛው የሽብር ቡድን እስላማዊ መንግስት ነው። ከተገደሉት መካከል ታጣቂዎች፣ ሲቪል ሰራተኞችም እንደሚገኙበት ተዘግቧል። የዩናይትድ ስቴትስ መከላከያ መስሪያ ቤት ባወጣው ሪፖርት ካለፈው ነሐሴ ወዲህ የጥምረቱ ኃይሎች ኢራቅና ሶሪያ ውስጥ በሚገኙ የአይሲል ይዞታዎች ላይ ከ2300 በላይ ድብደባዎችን አካሂደዋል። ኢራን የምትገባበት ማንኛውም የኒኩሌር ስምምነት ጸንቶ የሚቆየው ፕሬዚደንት ኦባማ ሥልጣን ላይ ለሚቆዩባቸው መጪዎቹ ሁለት ዓመታት ብቻ እንደሚሆን 47 የሕግ መወሰኛ ምክር ቤቱ እንደ ራሴዎች የሆኑ የሪፐብሊካን ፓርቲው አባላት ዛቱ። የእንደ ራሴዎቹ ቡድን ለኢራን በላከው ደብዳቤ ኢራን ከአምስቱ ኃያላን ሀገሮችና ከአሜሪካ ጋር የምትፈርመው ውል ወደ ተወካዮች ምክር ቤቱ ቀርቦ ካልጸደቀ በስተቀር እነርሱ የሚቆጥሩት በሚስተር ኦባማና በኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ መካከል እንደ ተገባ እንደ ማንኛውም ፕሬዚደንታዊ ስምምነት ነው ብለዋል። ያለ ተወካዮች ምክር ቤቱ ስምምነት የሚገባን የኒኩሌር ውል መጪው ፕሬዚደንት በአንዲት የብዕር ጭረት ይጥለዋል ብለዋል። ሪፐብሊካኑ ምክር ቤቱን በማንኛውም ጊዜ አዲስ ማሻሻያ ያወጣል ኢራንን ኒውክሌር የጦር መሳሪያ ከመስራት ሊያቆም ከሚችል በዓለም አቀፍ ደረጃ ተቀባይነት ካለው ክትትልና ቁጥጥር ቴህራን የምታፈገፍ ከሆነ ውሉን እንደሚያቋርጡ ፕሬዚደንት ባራክ ኦባማ ትናንት አስታውቀዋል። ኢራን የኒውክሌር መርሃ ግብሯን እያካሄደች ያለችው ለሲቪል አገልግሎት ብቻ እንደሆነ ደጋግማ የምትናገር ሲሆን ከአሜሪካ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይናና ከሩሲያ እንዲሁም ከጀርመን ጋር እያካሄደች ያለችው ድርድር በዚሁ መንፈስ ላይ እየተገነባ ያለ መሆኑን አስታውቃለች። ድርድሮቹ የሚጠናቀቁት የፊታችን መጋቢት 22 ሊሆን ቀን የተቆረጠ ሲሆን እስከዚያ የሚዘጋጀው ስምምነት ሐምሌ መጨረሻ ላይ ይፈረማል ተብሎ ይጠበቃል። ፓኪስታን ኒኩሌርና መደበኛ አረሮችን እስከ 2750 ኪሎ ሜትር ጭኖ መክነፍ የሚችል ተምዘግዛጊ ሚሳይል በተሳካ ሁኔታ መሞከሯን አስታወቀች። ይህንን ያህል ርቀት መጓዝ የሚችል ሚሳይል ሲሞክሩ የአሁኑ መጀመሪያቸው መሆኑን የፓኪስታን ጦር አዛዦች ተናግረዋል። ይህ ዛሬ ፓኪስታን የሞከረችው ተምዘግዛጊ ሚሳይል ሻሂን ሶስት ተብሎ ተሰይሟል። የአላባማ ዩናይትድ ስቴትስ ጥቁሮች የመምረጥ መብት እንዲከበርላቸው ከሴልማ ወደ ሞንትጎመሪ ሰልፍ ለማድረግ ሲነሱ በፖሊስ በተከፈተባቸው ጥቃት ምክንያት የደም እሁድ ተብሎ የሚጠራው ዕለት ሐምሳኛ ዓመት ትናንት ታስበዋል። ለዕለቱ ክብር ከትናንት በስቲያ ቅዳሜ በተዘጋጀው ሥነ ሥርዓት ላይ ከነቤተሰቦቻቸው የተገኙት የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚደንት ባራክ ኦባማ ሀገራቸውን የተሻለች ለማድረግ አሜሪካውያን ተጋግዘው እንዲሰሩ አሳስበዋል። ፕሬዚደንቱ አክለውም የሕዝብ ተወካዮቹ ከሴልማ ትግል የተወለደውን የመምረጥ መብት ሕግ እንደገና በማደስ ሴልማ ላይ ለተፈጠረው ጽናት ክብራቸውን እንዲያሳዩ ለእንደራሴዎቹ ጥሪ አሰምተዋል። ፕሬዚዳንት ሮናልድ ሬገን ሥልጣን ላይ በነበሩ ጊዜ የመምረጥ መብት ሕጉን እንደገና ፈርመው አድሰውታል። ይህንን መብት ለመከላከል ለመሰዋት ዝግጁ ለነበሩ ሰዎች ያላቸውን ክብር ለመግለጥ አንድ መቶ የተወካዮች የተወካዎች ምክር ቤት አባላት እዚህ ተገኝተዋል። ይህንን ዕለት ልናከብረው የምንሻ ከሆነ እናንተ መቶ እንደራሴዎች ወደ ዋሽንግተን ተመለሱና ሌሎች አራት መቶ ባልደረቦቻችሁን አስተባብሩና ያንን ሕግ ማደስ የዚህ ዓመት ተልእኳችሁ አድርጉ። በዚህ ሃምሳኛው የሴልማ የደም እሁድ ዝክር ላይ ለመገኘትና የፕሬዚደንቱንም ንግግር ለማድመጥ በሺሆች የሚቆጠሩ ሰዎች ቀዳሚ ትመቤት ሚሼል ኦባማን ልጆቻቸውን ማሊያና ሳሻን ጨምሮ ተገኝተዋል። የቀድሞው ፕሬዚደንት ጆርጅ ቡሽ እና ባለቤታቸው ላውራ ቡሽም የሥነ ሥርዓቱ ታዳሚዎች ነበሩ። በሌላ በኩል የሴልማ ዝክር ትናንት በታሰበበት ዕለት የዩናይትድ ስቴትስ ግዛት ኦክላሃማ ዩኒቨርሲቲ ውስጥ ሲንቀሳቀስ የቆየው ሲግማ አልፋ ኤፕሲሎን የወንድማማችነት ማህበር አባላት ዘረኛ እና በቁጣ የተሞላ መዝሙር እያሰሙ በቪዲዮ ቀርጸው አውጥተዋል። የቡድኑ አባላት ያሰሙ በነበረው ጸረ ጥቁር መዝሙር ውስጥ ጥቁሮች በየዛፉ ላይ መሰቀል አለባቸው፣ በመካከለኛ የዩናይትድ ስቴትስ ትምህርት ቤቶች ውስጥም የወንድማማችነት ማኅበራት አባል እንዲሆኑ ሊፈቀድላቸው አይገባም ይሉ ነበር። ዛሬ ማለዳ ላይ በዩኒቨርሲቲ ቅጥር ግቢ ውስጥ ተቋቁሞ የተቃውሞ ስብሰባ እና ሰልፍ የተደረገ ሲሆን የዩኒቨርሲቲው ፕሬዚዳንት ዴቪድ ቦረን እነዚህ ሰዎች የተንቀሳቀሱት እጅግ አሳፋሪና አሸማቃቂ በሆነ ሁኔታ ነው ብለዋል። ቪዲዮ ልቤን ሰብሮታል ያሉት ዴቪድ ቦረን መልእክቱ የዩኒቨርሲቲያቸውን ሰላሳ ሺህ ተማሪዎች የማይወክል መሆኑንም አመልክተዋል። በቪዲዮ ስራ ላይ በተሳተፉ ተማሪዎች ላይ ፈጣን የሥነ ሥርዓት እርምጃ እንደሚወስዱም የዩኒቨርሲቲው ፕሬዚዳንት ተናግረዋል። ይህ በእንዲህ እንዳለ ያገራቀፍ ሲግማ አልፋ ኤፕሲሎን ባለስልጣናት ተቀባይነት በሌለውና ዘረኛ መዝሙር ማፈራቸውን አመልክተው የማኅበሩን የኦክልሆማ ዩኒቨርሲቲ ቻርተር ወይም ቅርንጫፍ መዝጋታቸውንም አስታውቀዋል። በወንድማማችነት ማህበሩ የተማሪዎች መኖሪያዎች ውስጥ ያሉ ተማሪዎች ሁሉ እስከ ነገ ማክሰኞ እኩለ ሌሊት ለቀው እንዲወጡ በዩኒቨርሲቲው ባለስልጣናት የታዘዙ ሲሆን ፕሬዚዳንቱ ዴቪድ ቦረን ደግሞ እርሳቸው የዩኒቨርሲቲው ፕሬዚዳንት እስከሆኑ ድረስ ማህበሩ ተመልሶ እንደማይቋቋም ዝተዋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ሬዲዮ የአፍሪካ ቀንድ አገልግሎት በአማርኛ ቋንቋ የሚያሰራጨው ፕሮግራም ነው። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተነን አሁን ወደ ዕለቱ አብይ ርዕስ የኢትዮጵያ መንግስት የኮምፒውተር መረጃ መጥለፊያ ቴክኖሎጂዎችን በመጠቀም በውጭ ሀገር በሚገኙ ነጻ የኢትዮጵያውያን መገናኛ ብዙሀን ላይ የሚፈጽመውን ጥቃት እንደ አዲስ አጠናክሮ ቀጥሏል ሲል አንድ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ከሷል። ሁማን ራይትስ ዋች በዛሬው ዕለት ይፋ ባደረገው ጋዜጣዊ መግለጫ አክሎም የኢትዮጵያ መንግስት ባለስልጣናት ይህን በጋዜጠኞችና መገናኛ ብዙሀን ላይ ያነጣጠረ ያለውን ጥቃታቸውን በአፋጣኝ እንዲያቆሙ የቴክኖሎጂው አቅራቢዎችም የቴክኖሎጂ ስራቸው እየዋለ ያለበትን የዜጎችን መብቶች መጣስ እንዲመረምሩ ሲል ጥሪ አሰምቷል። ይሄ እንግዲህ የዕለቱ አብይ ርዕስ ነው፣ እንደደረሰን እናቀርባለን። ወደ ሌላው ወደ ተዘጋጀው የመጽሔት ርዕስ እንለፍ። የምርጫ ስነ ምግባር ደንቡን በመፈረማችን እየተጠቀምን አይደለም ሲሉ አንዳንድ ፓርቲዎች እያመረሩ ነው። በኦሮሚያ በክልል ደረጃ የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሆኑ ስድስት የተቃዋሚ ፓርቲዎች ጥያቄዎቻችን ምላሽ አላገኙም በሚል ተሳትፏቸውን በጊዜያዊነት ማቋረጣቸውን አስታውቀዋል። በ2002 ዓ ም የረቀቀውን የሥነ ምግባር ደንብ የፈረሙት እነዚህ የፖለቲካ ፓርቲዎች በዚህ የምርጫ ወቅት በአባሎቻችን ላይ እየተፈጸመ ላለው እንግልትና ወከባ መፍትሄ አላገኘንም ብለዋል። የኦሮሚያ ክልል የገዢው ፓርቲ ኢህአደግ አባል ድርጅት ኦፒዲዮ ወቀሳውን አስተባብሏል። እስክንድር ፍሬው ነው ዘገባውን የላከው። ቅሬታ አቅራቢዎቹ በ2002 ዓ ም የተረቀቀውን የምርጫ ሥነ ምግባር ደንብ የፈረሙና በኦሮሚያ ክልል የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች ናቸው። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሚያ ነጻነት ብሔራዊ ፓርቲ፣ የመላ ኦሮሞ ህዝብ ዲሞክራሲያዊ ፓርቲ፣ የገዳ ስርዓት አራማጭ ፓርቲና የኦሮሞ ነጻነት አንድነት ግንባር ናቸው። ፓርቲዎቹ በኦሮሚያ ደረጃ የተቋቋመውና እነሱና የክልሉ ገዢ ፓርቲ ኦህዴድ አባል የሆኑበት የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አቁሟል ሲሉ ቅሬታ አቅርበዋል። ምክር ቤቱ በተሰበሰበባቸው አጋጣሚዎች ያቀረብናቸው በምርጫ ዙሪያ ያሉና ሌሎች ችግሮችም ሲፈቱ አላየንም ባይ ናቸው። ከቅሬታ አቅራቢዎቹ ፓርቲዎች አንዱ የሆነው የኦሮሞ ብሔራዊ ኮንግረስ ሊቀመንበር ቶሎሳ ተስፋዬ ይህንኑን ያብራሩት የጋራ ምክር ቤቱ ፋይናንስና ጽሕፈት ቤት በክልሉ መንግስት ወይም በክልሉ ያሉት ምክር ቤቶች ይመቻቻል የሚለው ነገር ለአምስት ዓመት በትዕግስት ቆይተናል። ይሄ ሊሆን አልቻለም። የጋራ ምክር ቤቱ ፋይናንስ የለውም። አባል ድርጅቶቹ የፋይናንስ ችግር አለባቸው ቸው ጽፈት ቤትም የለውም። በተለይም ደግሞ በአሁን በምርጫ ሰዓት እያለን በአባሎቻችን ላይ ምንም አይነት ችግር እንዳይደርስ በነጻነት እንዲንቀሳቀሱ ለማድረግ ነበር። እሱም በእጩዎቻችን በየቦታው ችግር ይደርስባቸዋል፣ ይዋከባሉ፣ ከምርጫ እንዲወጡ ይገፋሉ፣ ቤታቸው ተሰብሮ ይዘረፋል። ይሄም እንዲቆም በተደጋጋሚ ለምክር ቤቱ ቀርቦ ውሳኔ አላገኘም። ለእነዚህ ፓርቲዎች ቅሬታ ዋነኛው መነሻ የጋራ ምክር ቤቱ ስብሰባ ለሁለት ወራት ተቋርጧል የሚል ነው። ትናንት በጉዳዩ ላይ የተነጋገሩት ፓርቲዎቹ ከስብሰባው መቋረጥ በላይ የጥያቄዎቻቸው ምላሽ አለማግኘት እንደሚያሳስባቸው አቋም ይዘዋል። እናም በአባሎቻችን ላይ እየደረሰ ነው ያሉት ወከባና እንግልት ካልቆመና ሌሎቹም ጥያቄዎቻቸው ምላሽ ካላገኙ በጋራ ምክር ቤቱ ያላቸውን ተሳትፎ ለማቋረጥ ወስነዋል። ቀነ ገደብም አስቀምጠዋል። አቶ ቶሎሳ ይህንኑ ያስረዳሉ። የጋራ ምክር ቤቱ በእነሱ ምክንያት ተቋርጧል። እኛም ለመሳተፍ እንደማንፈልግ እነዚህን ጉዳዮች በአስቸኳይ በአንድ ሳምንት ጊዜ ውስጥ ውሳኔ በኦዲድ በኩል ገዢ ፓርቲም ኦዲድ ስለሆነ እንዲሰጠን በጋራ ወስነን ከስብሰባው ቀን በፊት ሰጠናቸዋል በጽህፈት ቤታቸው። ስለዚህ አንድ ሳምንት ነው የሰጣችኋቸው። የዛሬውንም ስብሰባ ቀርታችኋል? ዛሬ የጋራ ምክር ቤቱ መሰብሰብ ነበረበት። አልተሰበሰባችሁም? የጋራ ምክር ቤቱ አስቀድሞ ስለተቋረጠ የጋራ ምክር ቤቱ ዛሬ መቀጠሉ አለመቀጠሉ ማንም የሚያውቀው ነገር የለም። አስቀድሞ ተቋርጧል። ለሁለት ወር ተቋርጧል። ወዲድ ክዳል። እኛ ግን ተሰብሳቢዎቹ እኛ ስለሆንን በኮሚቴም ደረጃ እየሰራው ስለሆነ ኮሚቴው አጀንዳ አልቀረጸም። በችግር ደረጃ እንኳን ኮሚቴ ተቋቁሞ በኦብኮ አባላት ላይ ችግር ደርሶ ሄዶ በደቡብ ምዕራብ ሸዋ ዞን ላይ በበቾ ምርጫ ክልል በአባላችን ቤት ተሰብሮ መዘረፍ ጉዳይ አጣርተን እሱን እንኳን ሪፖርት ማቅረቢያ ቦታ አተናል። ስለዚህ እነሱ እንዳልኩ ባለፈው ስብሰባ ሄደናል ይላሉ። አዳማ ናቸው፣ ሌላ ሌላ ናቸው። የራሳቸውን ስራ ያስኬዳሉ። የጋራ ምክር ቤቱ ግን ስራውን እንዲያቆም ወይም ደግሞ ዝም ብለው ለይስሙላ የጋራ ምክር ቤት እና የሚዲያ ሽፋን ሆኖ እንዲቀጥል ይፈልጋል። እኛ ደግሞ ይሄ ሆኖ እንዲቀጥል አንፈልግም። የኦሮሚያ ክልል ገዢ ፓርቲ የሆነው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ በፓርቲዎቹ የሚቀርቡትን ወቀሳዎች አይቀበልም። በኦሮሚያ ክልል ደረጃ በተቋቋመው የፖለቲካ ፓርቲዎች ጋራ ምክር ቤት የኦህዴድ ተወካይ የሆኑት አቶ ሞገስ ኢደኤ ስብሰባው ለሁለት ወራት ሳይሆን ለአንድ ወር መቋረጡን ገልጸዋል። ያም ቢሆን ግን በስምምነት የተደረገ ነው ባይ ናቸው። በተቃዋሚ ፓርቲ አባላት ላይ ለሚደርሰው እንግልትና ወከባ ምክር ቤቱ መፍትሄ አይሰጥም ለሚለውም የማጣራት ስራዎች ተሰርተው እንደሚያውቁ አስታውሰዋል። መረጃዎች ሐሰት ሆነው የሚገኙበት አጋጣሚ መኖሩንም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከሁማን ራይትስ ሪፖርት ዋች ሪፖርት ጋር ወደ ተያያዘው የዕለቱ አብይ ርዕስ ዘገባ እንመለሳለን። ተጠናክሮ አልቆ ደርሶናል የኢትዮጵያ መንግሥት የኮምፒውተር መረጃ መጥለፊያ ቴክኖሎጂዎችን በመጠቀም በውጭ ሀገር በሚገኙ ነፃ የኢትዮጵያውያን መገናኛ ብዙሃን ላይ የሚፈጽመውን ጥቃት እንደ አዲስ አጠናክሮ ቀጥሏል ሲል ሁማን ራይትስ ዋች ከሷል። ዛሬ ይፋ ባደረገው ጋዜጣዊ መግለጫው የኢትዮጵያ መንግስት ባለስልጣናት ይህንን በጋዜጠኞችና መገናኛ ብዙሃን ላይ ያነጣጠሩ ያለውን ጥቃታቸውን በአፋጣኝ እንዲያቆሙ፣ የቴክኖሎጂ አቅራቢዎችም የቴክኖሎጂ ስራቸው እየዋለ ያለበትን የዜጎችን መብት መጣስ ሁኔታ እንዲመረምሩ ጥሪ አሰምቷል። ጋዜጣዊ መግለጫውን መነሻ በማድረግ አሉላ የመብቶች ተሟጋች ቡድኑን ከፍተኛ አጥኚ አነጋግሮ ተከታዩን አጠናቅሯል። የኢትዮጵያ መንግስት በኢንተርኔት አማካኝነት የኮምፒውተር መረጃዎችን ለመጥለፍ የተሰራ ቴክኖሎጂ በመጠቀም እየፈጸመ ያለው ነው ያለው የዲጂታል ጥቃት ከዚህ ቀደም እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓ.ም ያደረገውን የመሰለ ነው ሲል ሊሆን ይችላል የሂውማን ራይትስ ዋች መግለጫ። የአሁኑ የተጠናከርና ለጥቅም የዋለው ቴክኖሎጂም በአይነቱ ከቀድሞ የላቀ ነው ባይ ነው። ሲንቲያ ዎንግ በሂውማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ የጥናት ባለሙያ ናቸው። ባለፈው ዓመት ባወጣነው ዘገባ እንዳጠናቀርነው የመጀመሪያ ሙከራ ነው። በዋናነት የሚያሳየውም የውጭ ቴክኖሎጂን በመጠቀም ከኢትዮጵያ ውጭ ባሉ የግል መገናኛ ብዙሀንና የተቃዋሚ መሪዎች ኮምፒውተሮች ላይ የዲጂታል ጥቃት በማድረግ በኮምፒውተሮች ውስጥ የሚገኝ መረጃ መውሰድ ሲሆን የቪዲዮ ካሜራዎችንና ማይክሮፎኖችን እንዲሁም በስካይፕ አማካኝነት በሚደረጉ የንግግር ልውውጦችን ጨምሮ መዝልቅ የሚጥር ነው። የጥቃቱ አሳሳቢነት የግል መገናኛ ብዙሀኑን ስራ ማወቅ ብቻ ሳይሆን በሀገር ውስጥ ለእነዚህ መገናኛ ብዙሀን የመረጃ ምንጭ የሆኑ ዜጎችን ሁሉ ለአደጋ ማጋለጡ ጭምር ነው ይላሉ አጥኚዋ። በእጅጉ የሚያሳስበን በመጀመሪያ የመገናኛ ብዙሀን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸውና በአገር ውስጥ ገለልተኛ መረጃዎችን ለማግኘት የነፃና ገለልተኛ ድምፆች ወሳኝ በመሆኑ፣ ሁለተኛው ደግሞ እነኚህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ። እነዚህ ናቸው ዋነኛዎቹ ስጋቶቻችን። በኢትዮጵያ መንግስት እየተፈጸመ ነው ያለው ይህ የዲጂታል ጥቃት በተለይ በኢሳት የቴሌቪዥንና የሬዲዮ ጣቢያ ላይ የተነጣጠረ መሆኑንም የሂማን ራይትስ ዋች ጋዜጣዊ መግለጫ ይዘረዝራል። ሚስ ወንግ ያስረዳሉ። ኢሳት በውጭ ሀገር በሚኖሩ ኢትዮጵያውያን የሚንቀሳቀስ የቴሌቪዥንና የሬዲዮ ጣቢያ እንደመሆኑ በኢንተርኔት ጭምር ፕሮግራማቸውን ያሰራጫሉ። እንደ ማንኛውም ጋዜጠኛ የትኛውም የዓለም ክፍል የመረጃ ምንጭ ስለሚኖራቸው ኮምፒውተራቸው በዚህ ጥቃት የሚጠለፍ ከሆነና የግለሰቦችን ማንነት የሚያመላክት መረጃ በውስጡ ካዘለ እነኛ ምንጮቻቸው መረጃ በመስጠታቸው ብቻ ለበቀል ኢላማ በመሆን ለአደጋ ሊጋለጡ ይችላሉ። የተባሉት የዲጂታል ጥቃቶች በኢትዮጵያ መንግስት ስለመፈጸማቸው ማስረጃችሁ ምንድን ነው? በሚል ለቀረብላቸው ጥያቄ የመብት ቡድኑ የጥናት ባለሙያ ሲመልሱ እጅውን የሚሰሩት ኪንግ ቲምን የመሳሰሉት ድርጅቶች ይህንን ቴክኖሎጂ የሚሸጡት ለመንግስታት ብቻ መሆኑን ይናገራሉ። ጥቃቱ ደግሞ የተቃጣው በኢሳት ላይ ከሆነ መንግስታዊ ካልሆነ ለመምጣት የሚችልበት እድል እጅግ አናሳ ነው። ሲንቲያ ዎንግ በሂማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ የጥናት ባለሙያ ናቸው። አድማጮች በዘገባው የተነሱትን የሚመለከታቸውን በርካታ ክፍሎች የኢትዮጵያን መንግስት ጨምሮ በተከታይ ዘገባዎቻችን ለማካተት እንሞክራለን። ወደ ሌላው የመጽሔት ርዕስ እንለፍ። ናይጄሪያ እንደ አውሮፓውያን አቆጣጠር በመጪው መጋቢት 29 ቀን ሊካሄድ የታቀደው ምርጫ እንዳይጭበረበር አዲስ የመራጮች ካርድ አውጥታለች። ሆኖም ሰሞኑን ዜጎች አዲሱን የምርጫ ካርድ መሸጥ መጀመራቸው ለምርጫ ባለሥልጣናትና ለሕዝባዊ ማህበረሰብ ድርጅቶች አሳሳቢ ሆነዋል ይላል ዘጋቢያችን። ክሪስ ስታይን ከአቡጃ በላከው ዘገባ ሰሎሞን ክፍሌ ያቀርበዋል። በሰሜናዊ ናይጄሪያ ከተማ ካዱና ባለፈው ሳምንት አንዲት ያለ ፍቃድ ቁሳቁስ ለመሸጥ የሞከረች ሴት በቁጥጥር ስር አውሏል። ሴትዮዋ በስውር ልትሸጥ የሞከረችው ግን ሱሳስ መጭ እጽ ወይም ሌላ ነገር ሳይሆን ፐርማነንት ቮተርስ ካርድ በአኅጽሮት ፒቪሲ በመባል የሚታወቅ በመጪው ምርጫ ናይጄሪያውያን ድምፃቸውን የሚሰጡበት ካርድ ነበር። ጋዜጠኛ ፌሚ ሙስጣፋ አዮሎላ ካርዶቹን ለመሸጥ ሙከራ ያደረገችውን ሴት አነጋግሯል። ገንዘቡ ስለሚያስፈልጋት ለናይጄሪያ ገዢ ፓርቲ የምርጫ ሰራተኛ ካርዶቹን ለመሸጥ እንደሞከረች ነው የሚናገረው። እንደ ሴትዮዋ አገላለጥ አንዲት ወዳጇ አዎ፣ ገንዘብ ያስፈልግሻል፣ ታዲያ የምርጫ ካርዱን ለምን አትሸጭም? ብላ ስለመከረቻት ነው። ሴትዮዋ አንዱ ካርድ ከ25 እስከ 50 ዶላር እንደሚያወጣላት ነው የነገረቻት ይላል ጋዜጠኛ ፌሚ። በስም ያልተጠቀሰችው ሴት ካርዱን ለመሸጥ የተነሳሳችው ደግሞ በገንዘብ ምክንያት ሲሆን የናይጄሪያ የሲቪል ማኅበረሰብ አባላት ግን የካርዱ ንግድ መነሻ ከባድ የፖለቲካ ደባ ነው ይላሉ። ፖሊሲ ኤንድ ሊጋል አድቮኬሲ የተባለ ማዕከል ዋና ሥራ አስኪያጅ ክሌመንት ዋንኮ የምርጫ ካርዶቹን ከመራጮች እጅ በሆነ መንገድ መውሰድ በናይጄሪያ የመጀመሪያ ጊዜ አይደለም። ሆን ተብሎ የተቃዋሚ ደጋፊዎችን ድምፅ ለመንሳት ሲሰራበት የቆየ ነው ብለዋል። ከሁለት አንዱ ነገር ነው። አንዱ ተቃዋሚዎች ጠንካራ ከሆኑባቸው አካባቢዎች የምርጫ ካርዶችን ሰብስቦ ገዝቶ የመራጮችን ቁጥር ማሳነስ ነው። ሌላው ደግሞ የእነርሱን ወገን የሚመርጥ የሕዝብ ቁጥር ያነሰ መሆኑን ከወዲሁ ስላወቁ ካርዶችን ሸምቶ በጎደለው ለመሙላት ነው። ዋንኮ የምርጫ ካርዶችን መሸጥ አገሪቱ ውስጥ ሕገ ወጥ ተግባር መሆኑንና በመላ አገሪቱ እንደሚካሄድ መስማታቸውን ይጠቅሱና ምን ያህል የተንሰራፋ እንደሆነ ግን አላውቅም ይላሉ። የናይጄሪያ ብሔራዊ ምርጫ ቦርድ ግን በካርዱ ላይ የተጻፉትን የተመዝጋቢውን ማንነት የሚያነብ የተጭበረበረ ካርድ ጥቅም ላይ እንዳይውል የሚያግድ መሳሪያ ዘርግተዋል። የምርጫ ኮሚሽኑ ምክትል ዳይሬክተር ኒክ ዳዛንግ ይህ እርምጃ የምርጫ ንግዱን ይገታል ይላሉ። ካርዱን ብትሸምት እንኳን እኛ የዘረጋነው ቴክኖሎጂ የሌላ ሰው የምርጫ ካርድ መጠቀምን ያግዳል። ስለዚህ ድርጊቱ ምንም ዋጋ አይኖረውም። እነዚህ የምርጫ ካርድ መሳሪያዎች በፊታችን መጋቢት 19 ምርጫ ሥራ ላይ መዋላቸው ግን የሚያጠራጥር ነው። ምክንያቱም አንድ የምርጫ ሥራ ላይ የሚሳተፍ ቡድን አዲሱን ካርድ የሚያነብ መሳሪያ ሊበላሽ ወይም ላይሠራ ይችላል በማለት ለአሁኑ ምርጫ ጥቅም ላይ እንዳይውል የምርጫ ኮሚሽኑን በፍርድ ቤት ከሷል። ምርጫው እንዳይጭበረበር የሚጥሩ የፖለቲካ ሠራተኞች ግን ካርድ የሚያነበው መሳሪያ ስራ ላይ ካልዋለ ሸመታዊን ሰራፋል፣ ፖለቲከኞችም የምርጫ ስርቆት ላይ ይሰማራሉ የሚል ስጋት ያሰማሉ። የዓለም ባንክ ከ46 እስከ አንድ መቶ ናይጀሪያውያን ከድህነት ወለል በታች ይኖራሉ ይላል። የምርጫ ካርዶቹን መሸጥ ለብዙዎች ለጊዜው ችግራቸውን መወጫ ሊመስል ይችላል። የመጽሔት የመጨረሻው ርዕስ ይቀጥላል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር በሚደረገው የኒኩሊየር መርሃ ግብር ንግግር መሻሻል ቢኖርም በድርድሩ አቋሞች ላይ ክፍተቶች መኖራቸው ቀጥሏል ብለዋል። ስምምነት ላይ ለመድረስ ግልጽነትና ማጣራት እንደሚያስፈልግ ኦባማ አስገንዝበዋል። ኢራን እንዲህ አይነቶቹን ገደቦች ለመቀበል ካልፈለገች ዩናይትድ ስቴትስና የድርድሩ አጋሮቿ ከድርድሩ ይወጣሉ ማለታቸውን ሪፖርተራችን ቪክተር ቢቲ ዘግቧል። አዳነች ፍሳይ ታቀርበዋለች። ፕሬዚደንት ኦባማ ትላንት አንድ የሀገሪቱ ቴሌቪዥን ባደረገላቸው ቃለ መጠይቅ ሲናገሩ ኢራን ከምን ጊዜም የከፉ ከባድ ማዕቀቦች ስለተጣሉባት በሚገባ በድርድሩ እንደተሳተፈች ገልጸዋል። ክፍተቶችን በማጥበብ ረገድ መሻሻል አሳይተናል። ይሁንና አሁንም ክፍተቶች አሉ። እውነት ፍላጎታቸው እነሱ እንደሚሉት ሰላማዊ የኒኩሌር ፕሮግራም ብቻ ከሆነ በመጪው ወር ገደማ ምክንያታዊ የሆነ ውል ላይ ለመድረስ ስርዓታቸው ይቀበለው እንደሆነ ለመረዳት እንችላለን። በዛው ስርዓታቸው ውስጥ ሙሉ ግልጽነት ካለው ኒኩሌር መሳሪያ ለመስራት የሚያስችል ስርዓት እያበለጸጉ አለመሆናቸው እኛ ልናጣራው የምንችል ከሆነ ስምምነት ለማድረግ ይቻላል። ይሁንና ፕሮግራማቸውን እንዲገቱና እኛም እንድናጣራው የቀረበውን ጥያቄ መቀበል ይኖሩባቸዋል። እስካሁን ባለው ጊዜ ግን የእሽታ ፍላጎት አላሳዩም። ኢራን አቻምና ህዳር ወር ላይ የተደረገውን የመጀመሪያ ስምምነት እንዳከበረች ፕሬዝደንት ኦባማ ገልጸዋል። ኢራን በኒውክሌር ፕሮግራሟ አልገፋችም። ሀያ ከመቶ በከፍተኛ ደረጃ ዳብሮ የነበረው ዩራኒየሟንም ጋብ አድርጋለች በማለትም ኦባማ አስረድተዋል። ኢፍ ዊ ከናት ቬሪፋይ የኒውክሌር መሳሪያ እያዳበሩ አለመሆናቸውን ለማጣራት የማንችል ከሆነ ለማወቅ የምንችልበት ጊዜ ስለሚኖር ለማታለል ቢሞክሩም እንኳ እርምጃ ለመውሰድ የምንችልበት በቂ ጊዜ አለን። እንዲህ አይነቱ ስምምነት የማይኖር ከሆነ ደግሞ አንቀበለውም። አምስት ሲደመር አንድ የተሰኙት አጋሮችና ኢራን በወሩ ማብቂያ ላይ የተሟላ ስምምነት ላይ የመድረስ ተስፋ አላቸው። እስከ ሰኔ 30 ቀን ላይ ደግሞ ራሳቸው በራሳቸው ቀነ ገደብ ይዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በመጪው እሁድ በሚደረገው ሌላ የንግግር ዙር ከኢራኑ የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ጋር ተገናኝቶ ይነጋገራሉ። ባለፈው ሳምንት በዩናይትድ ስቴትስ ምክር ቤት ፊት ቀርበው ንግግር ያደረጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ትላንት በዛው የቴሌቪዥን ፕሮግራም ቀርበው ሲናገሩ ኢራን ኒውክሌር መሳሪያ እንዳይኖራት በማድረግ ረገድ ከፕሬዝደንት ኦባማ ጋር አልስማማም ብለዋል። ከፍጹማውያን መንግስታት ጋር የሚደረግ የቁጥጥር ተግባርን አላምንም። በሰሜን ኮሪያ አልሰራም። ጥሰውታል። የመደበቅና የማታለል ጥሩ ጨዋታ አሳይተዋል። አታለዋል። ተቆጣጣሪዎችንም አሞኝተዋል። ተቆጣጣሪዎች ሳያውቁት አፍንጫቸው ስር ሁለት ከምድር በታች መደበቂያ ቦታዎችን ገንብተዋል። የዩናይትድ ስቴትስ የእስራኤልና የብሪታንያ የስለላ ድርጅቶች ለዓመታት ያህል ሳናውቀው ቆይተናል። የእስራኤሉ መሪ አያይዘውም በአሁኑ ድርድር ወቅት ኢራን ሰፊ የኒክሌር መሠረተ ልማት ለመያዝ ችላለች ብለዋል። በተጨማሪም ለአስርተ ዓመት ያህል ተጥሎባት የነበረው ማዕቀብ ተነስቶላት የብዙ ብዙ ቦምቦች ክምችቶች እንዲኖራት ያደርጋል እነዚህን መሳሪያዎች የሚሸከሙ አህጉር አቋራጭ ቦሊስቲክ ሚሳይሎች ለመስራት እንድትጥርም ያደርጋታል ሲሉ ተናግረዋል። የአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ እያስተላለፈላችሁ ያለውን የሰኞ ምሽት ፕሮግራም ነው፣ ክቡራትና ክቡራን አድማጮች እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል ሆነ። ዋሽንግተን ዲሲ እና አካባቢዋ ደግሞ አዲሱ ዛሬ ትናንት ቀን ቀይረናል። ሰባት ሰዓት ተኩል ነበር፣ ከትናንት በፊት ከትናንት፣ አሁን ሰባት ተኩል ነበረ ማለት ነው። ግን አሁን ስምንት ሰዓት ተኩል ሆናል። አንድ ሰዓት ወደፊት ዘለናል። ሰዓት አይቀይሩም። ይህን ሁልጊዜ እንናገራለን። እነሱ ሁሉ ባሉበት ነው። እኛ ነው ወደ ኋላ ወደፊት የምንለው አድማጮች። ታዲያ እዚህች ላይ ትንሽ የሙዚቃ እረፍት ብናደረግ መልካም ነው። ጎሳዬ ተስፋዬ ልናመጣ ነው። አራዳ አራዳ ስሙ ሲነሳ አብረን ፒያሳ ፒያሳ What? <laughs> ተመሳሳይ ተስፋዬ አራዳ እናመሰግናለን። ወደ ሌላ ነገር ከማለፋችን በፊት ሰሎሞን፣ ባለፈው ሳምንት አንድ ጥሩ ዝግጅት ነበረ በእኔ ግምት ስለ ስም አስታውሳለሁ። የሰውን ሃይማኖት በስሙ ማወቅ ይቻላልን? ነበር ርዕሱ ይመስለኛል። አሁን እውነትህን ነው። አዲሱ ምንድን ነበረ? መነሻዬ ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ ዋይት ሀውስ ያዘጋጀው አንድ ስብሰባ ነበር። ዓለም አቀፍ ስብሰባ ስልሳ ሀገሮች የተገኙበት ነበር። ባለፈው ቦዲያኛው ሳምንት በሱ ላይ እንዲተቹልኝ ሁለት ኢትዮጵያውያን ምሁራንን ጋብዤ ነበረ እና እነዚህ ምሁራን በተወያዩበት ወቅት በሁለቱም ወገን ጠንከር ጠንከር ያሉ ትችቶችን አሰምተዋል። በአንዳንድ የእስልምና እምነት ተከታዮች ላይ ያሉ ትችቶችን አሰምተዋል። በሌሎችም ላይ እንደዚሁም ይንጸባረቃሉ ያሏቸውን አንዳንድ ሀሳቦቻቸውን ሰጥተው ነበርና እናም እስቲ ይሄ ይሄ ጉዳይ ከተነሳ አይቀር ከተወያዮቹ አንዱ ስማቸው ተሾመ ብርሃኑ ነበርና እርስዎ ተሾመ ብርሃኑ ኖት? እና እስቲ ወደ እርሶ ስም ልምጣና ሙስሊም ኖት ክርስቲያኖት? ብዬ ጠየኳቸው። ሙስሊም ናቸው ተሾመ አሁን ይነግሯዋል እሳቸው በዚህ ውይይታችን ውስጥ ቀጠዋል። እና ሌላኛው ተወያይ ደግሞ በሃዋርድ ዩኒቨርሲቲ እዚህ ዋሽንግተን የሚገኘው መምህር ናቸው ዶክተር አህመድ ሞየን ይባላሉ። አቶ ተሾመ ብርሃኑ ደግሞ የሚገኙት ሐዋሳ፣ ኢትዮጵያ ነው። ወደ ውይይታችን እንግባና እስቲ ስማው በነገራችን ላይ እርሶ አሁን አንዳንድ ከእምነቱ ተከታዮች ጋር የተያያዙ ትችት የሚመስሉ ሀሳቦችን እየሰነዘሩ ነው። ስሙ ደግሞ ተሾመ ብርሃኑ ነው። ለብዙ ሰው ተሾመ ብርሃኑ ብሎ ሙስሊም ማን ነው ብለው ለእኔ የሚያነሱልኝ ሰዎች ነበሩ ይሄንን ውይይት ሳዘጋጅና፣ በመሰረቱ በአረብ ስም መጠራት እስልምና አይደለም። ገብረ እግዚአብሔርን አብዱላህ ማለት ነውር አይደለም። አብዱላህ ማለት ነው ገብረ እግዚአብሔር ማለት በሀገራችን ብቻ ሳይሆን በህንዶችም በፓኪስታኖችም ኢራኖችም ቱርኮችም ስማቸውን በብዛት የሚጠሩት በራሳቸው በቋንቋቸው ነው፣ እና ግን በሀገራችን እንዳጋጣሚ ሆነው ሆኖ ገናም መብሰሩም ስለሌለ የእብራይስጥ ቋንቋ ካልጠቀስ ክርስቲያን አትሆንም፣ በአረብኛ ስም ካልተጠራህ ሙስሊም አትሆንም ወይም መስልህ አትታይም። ስለዚህ እንደዚህ አይነቱ አመለካከት በእኛ ሀገር በእኛ ሀገር ግን ተሾመም፣ ከበደም፣ ይመርም፣ የሱፍም ሁሉም መጠሪያዎች ናቸው እንጂ የሀይማኖት መገለጫዎች አይደሉም። በስማቸው አማርኛ ሊሆን ይችላል ኦሮምኛ ሊሆን ይችላል እና ሌላም ሲዳምኛ ሊሆን ይችላል። ነገር ግን ሙስሊም እንዳይሆኑ የሚከለክላቸው ነገር የለም ው ለማንኛውም እርስ ተሾመ ብርሃኑ ሙስሊም ነው። አቶ ው ሰሎሞን ታሪክ አለው። ይሄ ነገር የወሎ ህዝብ በአንድ ጊዜ ስቃይ ሲደርስባቸው በአስራ ዘጠነኛ ክፍለ ዘመን ወይ ስም መለወጥ ወይ ማተብ ማሰር ይባላል። የወሎ ህዝብ በጣም በጣም ትልቅ የሆነ ታሪካቸው የሚያስተምር የሚችል የነቢዩ በነቢዩ ጊዜ የነበሩ ሙስሊሞች ከእስልምና በፊት የነበረ ስም ተቀጠቅሞበታል። ሱፊያን የውሉ እስልምና ብቻ አይደለም። አብደላህ መሐመድ፣ እንደዚህ ሊሆን ይችላል ምን አሉ አማረ ሐሰን፣ ይመር፣ ሑሴን፣ መሐመድ፣ ሞገስ፣ ተሾመ ለምሳሌ ኸሊፋ፣ እንደዚህ ያሉ ስም ለምሳ ብርሃን ማለት ብርሃን እንደዚህ ያሉ ኢትዮጵያኖቹ የኢትዮጵያ ስም በመስጠታቸው የልጁን መብት ጠብቀውለት የሚኮራበት በባህሉና እናቱና አባቱ በሚያውቁት ቋንቋ ስም መሰጠቱ እስልምናውን አይነፍገውም። ስለዚህ የተጀመረ በወሎ ታሪክ ነው። የወሎ ሕዝብ በጣም ጮሌ የሆነ ሕዝብ። በዚያን ጊዜ ከችግሩ ለመውጣት ስም መለወጥ ይቀላል ማተብ ከማሰር ብሎ ነው። ትልቅ ነገር ነው። ይሄንንም ማዳበር ያለብን ይመስለኛል። እኔ አሁን ብዙ ጊዜ ሙስሊም የሚባለው ለነገሩ ስሞች እኮ ግብፅ እኮ ብንሄድ ወይም ደግሞ ሶሪያ ብንሄድ፣ ሊባኖስ ብንሄድ፣ ብዙ ክርስቲያኖች እኛ ሀገር የሚጠራ ሀቢብ ቢባል ለክርስቲያንም ለሙስሊምም የሚሆን ነገር ነው። ወይም ሌሎች አብደላህ ቢባል ገብረ እግዚአብሔር እንደማለት ነው እንጂ ክርስቲያን እስላም ነው ማለት አደለም። የእኛ ትንሽ ካለማወቅ ጋር ብዙ የተያያዘ ነገር ነው ስም ጋር የተያዘው ይሄ እስላም ነው። እንዴት በአማርኛ ስለተጠራ ክርስቲያን ነው፣ በአረብኛ ስለተጠራ ሙስሊም ነው የሚለው ብዙ ጊዜ ካለማወቅ ጋር የተያያዘ ይመስለኛል። እሺ፣ ለማንኛውም እናንተ እንደው ሰፋ አርጋችሁ ነገሩን ብዙ ቁም ነገር አነሳችሁ፣ በጣም ጠቃሚ የሆኑ ሀሳቦችን ጨማመራችሁበት እንጂ እኔ እንኳን ተሸው መብርሃኑ የሚ የሚባለው ክርስቲያን ወይም የሌላ እምነት ተከታይ ተነስቶ እስልምና እምነትን ወይም እስላሞችን ይተቻል የሚል ቅሬታ እንዳይነሳ በአድማጮች ወይም በሌሎች ዘንድ ከሚል ነው ያነሳሁት ይህንን ጥያቄ። ለማንኛውም በጣም አመሰግናለሁኝ። ጥሩ ትምህርት ነው ያመጣችሁት። በጣም ጥሩ ነው። ከሙዚቃው የበለጠ ደግሞ ይሄ አስተምሮም የሚያዝናና ነው። ግን አንድ ይገርመሃል፣ እንዲህ አይነት ውይይት ስትሰራ ከተነሳበት ዓላማ ወጣ ብሎ ሌላ ነገር ሲያመጡልህ እንግዶች ራሱ ነው የቻለ ፕሮግራም ራሱ ነው የቻለ ከነብሮ ነው በጣም ጥሩ ነው እንግዶችን በጣም አመሰግናቸዋለሁ በጣም እውቀት ያላቸው ናቸው ሁለቱም ተወያያዮች እና አመሰግናለሁ ባድማጭ የአሜሪካ ድምጽ ራዲዮ ጣቢያ ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል ሁለተኛውን ክፍል የምንጀምረው ዘወትር ሰኞ በሶሎሞን ክፍል እየተዘጋጀ በሚቀርበው የስፖርት ፕሮግራም ነው እንደምናምሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያ ያስተናገደችው አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ተጠናቀቀ። የኢትዮጵያ ወጣቶች ብሔራዊ እግር ኳስ ቡድን በመላው አፍሪካ ጨዋታ ለመሳተፍ ያደረገውን ማጣሪያ ለማለፍ ሳይችል ቀርቷል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አዲስ አበባ ላይ ለአራት ቀናት ሲካሄድ የቆየው አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ትናንት በናይጄሪያ የበላይነት ተጠናቋል። አስተናጋጅ ኢትዮጵያ በሦስተኝነት መጨረሷን ጠቅሶ ገዛ ይንጽዮን መስቀል ተከታዩን ዝልኳል። በአዲስ አበባ ላለፉት አራት ቀናት ሲካሄድ የቆየው አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና በናይጄሪያ ወጣት አትሌቲክስ ቡድን የበላይነት ትናንት ተጠናቋል። ከሰላሳ ሰባት አገሮች የተውጣጡ ሶስት መቶ ዘጠና ስድስት ወጣት አትሌቶች የተፋለሙበትን የሩጫ ውርወራና ዝላይ ውድድር በአስራ ሁለት ወርቅ ስምንት ብርና ሰባት ነሐስ ሜዳሊያ በአጠቃላይ ሀያ ሰባት ሜዳሊያ አሸናፊ የሆነው የናይጄሪያ ወጣት አትሌቲክስ ቡድን ነው። በዘጠኝ ወርቅ ሰባት ብርና ሰባት ነሐስ በአጠቃላይ ሀያ ሶስት ሜዳሊያ ሁለተኛ ሆኖ የፈጸመው የደቡብ አፍሪካ አትሌቲክስ ቡድን ሲሆን፣ የውድድሩ አስተናጋጅ ኢትዮጵያ በስድስት ወርቅ አስራ ሁለት ብርና አስር ነሐስ በአጠቃላይ ሀያ ስምንት ሜዳሊያ ሶስተኝነት ደረጃ አግኝታለች። ግብጽ፣ ኬንያ እና አልጄሪያ አራተኛ እስከ ስድስተኛ ያለውን ደረጃ ይዘዋል። አስራ ስድስት ሀገሮች በሜዳሊያ ሰንጠረዥ ሲገቡ ሀያ አንድ ሀገሮች ባዶ እጃቸውን ተመልሰዋል ማለት ነው። በኢትዮጵያ በኩል በተለይ በሴቶች የተመዘገበው ውጤት የላቀ ሊባል ይችላል። አምስት ወርቅ በሴቶች የተገኘ ነው። አትሌት የኦሚ ጀልሳ ብቻ በወንዶች አምስት ሺህ ሜትር ወርቅ ሜዳሊያ አግኝቷል። ይህ ወጣት የዓለም ወጣቶች ሻምፒዮና መሆኑ አይዘነጋም። በአትሌቲክስ የተገኘውን ትኬት ትናንት ተከብሮ ከዋለው ከአለም አቀፉ የሴቶች ቀን ጋር አብዛኞቹ ሲያያይዙት ተሰምተዋል። በመካከለኛ ርቀት ስምንት መቶ ሜትር ጫልቱ ሹሜ እንደምታሸንፍ ከሳምንት በፊት የስፖርት ፕሮግራም መናገሯ ይታወሳል። ትናንት ከተዘረጉት ውድድሮች ውስጥ በሴቶች አንድ ሺህ አምስት መቶ ሜትር አንደኛ እና ሁለተኛ ሆነው የፈጸሙት አትሌት ዳዊት ስዩምና አትሌት ቤሱሳዶ ሳዶ ሌሎቹን በርቀት ቀድመው ካለፉ በኋላ የመጨረሻው አንድ መቶ ሜትር ለመሸናነፍ እርስ በርስ ያሳዩት ፉክክር ስታዲየሙን የሞላው ተመልካች ከመቀመጫው ተነስቶ አድናቆቱን በጭብጨባ ገልጾላቸዋል። ከውድድሩ በኋላ የኢትዮጵያ ባንዲራ በጋራ ለብሰው ተቃቅፈው ደስታቸውን እንዲህ በማለት ገልጸዋል። ለፍቻለሁ፣ አሰጣኞችም ለፍተዋል። የልፋታቸውን ዋጋም ስላሳየሁኝ ደስ ብሎኛል። ያው በጣም ደስ ብሎኛል። በደጋፊዎች ሽትና ባገሬ ላይ የተመልካች ብዛት ለሁሉ እኩል ድጋፍ መስጠቱ እንግዶቹን አስገርሟል። የአልጄሪያ ርዕሰ መዲና አልጀርስ ቀጣዩን ከሁለት ዓመት በኋላ ማለት ነው የአስተናጋጅነቱን አደራ ትናንትና ከአዲስ አበባ ትፈታለች። አመሰግናለሁ ገዛኸኝ። ሌላው የአትሌቲክ ስፖርት ዜና ወደ ጃፓን ይወስደናል። በትላንቱ የናጎያ የሴቶቹ ማራቶን የባህሬኗ ዩኒስ ጄፕኪሩዊ ኪርዋ የስፍራውን ክብረ ወሰን በማሻሻል ጭምር ድል ተቀዳጅታለች። በትውልድ ኬንያዊቷ ኪርዋ ከ31ኛው ኪሎ ሜትር በኋላ ጥላ በመሄድ በአንደኝነት ያጠናቀቀችው የሩሲያዋን ማሪያ ኮኖቫሎቫንና የጃፓኗን ሴሪ ሜዳን በርቀት ቀድማ ነው። የ19 ሴኮንዶች ልዩነት አላቸው። በዚህ ዓይነት ፈጣን ጊዜ እንኳ እገባለሁ ብዬ አልጠበቅኩም ነበር ያለችው ኪሯ ከዚህ ቀደም በሌሎች ሦስት የማራቶን ውድድሮች ማሸንፋለች። የትላንቱ አራተኛዋ ነው። ሩሲያዊቷ ኮኖቫሎቫ ዕድሜዋ 40 ዓመት ቢሆንም 42ቱን ኪሎ ሜትር በ2 ሰዓት ከ22 ደቂቃ 46 ሴኮንድ በመግባት ፈጣኗ ተብላለች። የቀድሞው የባለ 40ዎቹ ሬኮርድ 22454 መሆኑ ይታወቃል። በሴሪ ሜዳ መሪነት ከሦስተኛ እስከ ስድስተኛ ያለውን ስፍራ ተከታትሎ በመግባት የወሰዱት ደግሞ ያዘጋጇ ጃፓን አትሌቶች ናቸው። ይህን በዚሁ ላብቃ። በእግር ኳሱ ስፖርት ዜና ከ23 ዓመት በታች የኢትዮጵያ እግር ኳስ ብሔራዊ ቡድን በመላው አፍሪካ ጨዋታ ለመሳተፍ ያደረገውን ማጣሪያ ለማለፍ አልቻለም። ገዛኸኝ በዚህም ላይ አጭር ዘገባ አለው። ከሁለት ሳምንት በፊት በድሬዳዋ ስቴዲየም በሱዳናቸው ሁለት አንድ ተሸንፎ ነበር። ባሳለፍነውም ሳምንት መጨረሻ ላይ ደግሞ ብሔራዊ ቡድኑ በሱዳን አቻው ተሸንፎ ተመልሷል። የመልሱን ጨዋታ በሱዳን አቻው ሁለት ለባዶ በመሸነፉ በአጠቃላይ አራት ለአንድ ነው ውጤቱ። ከቀጣይ ማጣሪያ ውጭ ሆኗል። አመሰግናለሁ። እንደ ገና ገዛኝ። ወደ አውሮፓ ሊጎች ስናመራ በስፔን ላሊጋ ባርሴሎና መሪነቱን ከሪያል ማድሪድ ነጥቋል። እስካለፈው አርብ መሪነቱን አስጠብቆ የቆየው ሪያል ማድሪድ በአትሌቲኮ ቢልባኦ አንድ ለባዶ በመረታቱ ነጥብ ሲጥል ባርሴሎና ደግሞ ትላንት ራው ቫሌንሲያን ግማሽ ደርዘን ጎል አቅሟል። ባገኘው ሙሉ ነጥብ የመሪነቱን ሚና ተረክቧል። ባርሴሎና ስድስት ለአንድ ባሸነፈበት ጨዋታ ሊዮኔል ሜሲ በፍጹም ቅጣትና በጨዋታ ሦስቱን አግብቷል። ቪያሪያል ሴልታ ቪጎን አራት ለአንድ፣ አትሌቲኮ ማድሪድ እና ቫሌንሲያ ያለ ግብ ተለያይተዋል። ሌሎችም ጨዋታዎች ተካሂደዋል። የደረጃ ሰንጠረዥን ባርሴሎና በስልሳ ሁለት መሪነቱን ሲረከብ ሪያል ማድሪድ ባለበት 61 ነጥብ ሁለተኛ፣ አትሌቲኮ ማድሪድ ርቆ በ52 5 ሳ ነጥብ ሶስተኛ ነው። ሊዮኔል ሜሲ ትናንት ሃትሪክ መስራቱን ተከትሎ ከክሪስቲያኖ ሮናልዶ ጋር በእኩል 30 ጎል ኮከብ ግባግቢነቱን በጋራ ይዘዋል። ወደ እንግሊዝ ፕሪምየር ሊግ ስንሸጋገር ሳምንቱን የሊግ ሻምፒዮና ጨዋታ አልነበረም። ሊቨርፑል እና ብላክበርን ለኤፍኤ ካፕ ተጫውተው ያለ ግባዶ ለባዶ ተለያይተዋል። በመልሱ ጨዋታ አሸናፊው ወደ ግማሽ ፍጻሜ ይሸጋገራል ማለት ነው። ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር አሁን ለአምስት ሰዓት ሩብ ጉዳይ ላይ ማንቸስተር ዩናይትድ እና አርሰናል ለኤፍኤ ካፕ ወደ ግማሽ ፍጻሜ ለማለፍ ይጫወታሉ። እንከታተላለን። በመጨረሻም በጀርመኑ ቡንደስሊጋ ባየርን ሚዩኒክ ግስጋሴውን አሳምሮ በ61 ነጥብ የደረጃ ሰንጠረዡን ይመራል። በዚህ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ወደ ሌላው የሰኞ ቅንብር እናልፋለን። አፍሪቃ ነክ ርዕሶች የደቡባዊቱ አፍሪካ ሌሶቶ ውስጥ ባለፈው ሳምንት እሁድ ከታቀደበት ጊዜ ቀድሞ በተካሄደው ምርጫ ዲሞክራሲያዊ ኮንግረስ ፓርቲ በያዝነው ሳምንት ህዳጣን ከሆኑ የፖለቲካ ፓርቲዎች ጋር በመተባበር የጥምረት መንግሥት መስርቷል። ሌሶቶ ጥምር መንግሥት ስትመሠረት ለሁለተኛ ጊዜ ሲሆን ባለፈው ዓመት መንግሥት እንዲፈርስ ያደረገው ችግር አሁንም እያንዣበበ እንደሆነ ተዘግቧል። ሪፖርተራችን ጂልያን ፓርከር ከጆሐንስበርግ የላከውን ዘገባ አዳነች ፍሳሀዬ በአፍሪካ ነክ ርዕሶች ፕሮግራሟ ታቀርበዋለች። የምርጫው ሂደት መላ የቦሶቶ ኮንቨንሽን የተባለው በሀገሪቱ ጠቅላይ ሚኒስትር ቶማስ ታባኒ የሚመራ ፓርቲንና በቀድሞው ጠቅላይ ሚኒስትር ፋካሊሃ ሞሲሲሊ በሚመራው ዋናው ተቀናቃኛቸው ዲሞክራሲያዊ ኮንግረስ እንዲሁም ምክትል ጠቅላይ ሚኒስትር በነበሩት ሞቴጃው መትሲንግ የሚመራ የሊሶቶ ኮንግረስ ለዲሞክራሲ የተባሉት የፖለቲካ ድርጅቶችን ሲያነታርቅ ቆይቷል። ሞሲሲሊ አብዛኛውን የምክር ቤት መቀመጫ ቢያገኙም ሙሉ በሙሉ ለማሸነፍ የሚያስችላቸውን 61 ከመቶ ለማግኘት አልቻሉም። ይህ ሁኔታ ታዲያ ከባድ የፖለቲካ ድርድር አስከተለ። ሊሶቶ እስከ 2017 ዓ ም ምርጫ ማካሄድ አልነበረባትም። ከሁለት ዓመታት በኋላ ነበር ምርጫው መካሄድ የነበረበት። ይሁንና ባለፈው ዓመት በሀገሪቱ ላይ የፖለቲካ ቀውስ ደረሰ። ሦስት ድርጅቶችን ካቀፈው የጥምረት መንግሥት አባላት ትተውት መሄድ ጀመሩ። በጠቅላይ ሚኒስትሩ ላይ ያለመተማመን ድምፅ እንዲሰጥ ዛቻ በመሰማቱም ጠቅላይ ሚኒስትር ታባኒ የሀገሪቱን ምክር ቤት እንዲያፈርሱ ገፋፋቸው። ከዚያም ጠቅላይ ሚኒስትሩ አንድ ወታደራዊ ክፍል መፈንቅለ መንግሥት ሞክሮብኛል በሚል ወደ ደቡብ አፍሪካ ሸሽተው ሄዱ። የደቡባዊ አፍሪቃ የልማት ማህበረሰብ ጣልቃ ገባ። የደቡብ አፍሪቃ ምክትል ፕሬዚደንት ሲሪል ራማፎሳ የተዘጋውን ምክር ቤት ለመክፈትና ከሁለት ዓመታቱ ቀደም ብሎ ምርጫ እንዲካሄድ የሚያስችል ስምምነት እንዲደረግ አደራደሩ። አዲስ የጥምረት መንግስት ከተመሰረተ በኋላም የተካሄደው ምርጫ ተአማኒ እንደሆነ ራማፎሳ ገልጸው አዲሱ የጥምረት መንግስት ከባድ ስራ እንደሚጠብቀው አስገንዝበዋል። ለሴቶ በህገ መንግስት ደረጃ ለውጥ የማድረግ ሂደት መጀመር አለባት። ተፈጥሮ ከነበረው ክስተት ጋር የሚመሳሰል ሁኔታ እንደገና እንዳይከሰት ለማድረግ ደግሞ በጸጥታ ረገድም ለውጥ መደረግ ይኖርበታል። ይሁን እንጂ የደቡባዊ አፍሪቃ የልማት ማህበረሰብ መሰረታዊውን ጥያቄ አላነሳም የሚሉ ነቃፊዎች አሉ። ከሚያነሷቸው ነጥቦች መካከል አንደኛው የሌሶቶ ወታደራዊና የፖለቲካ ኃይሎች ሚና በትክክል አልተገለጸም የሚል ሲሆን፣ ሌላው ደግሞ አንድ የምክር ቤት አባል ከድርጅቱ ወጥቶ የሌላው የፖለቲካ ፓርቲ አባል ለመሆን ከፈለገ የጥምረት መንግስቱ ምን ይሆናል የሚለው ጥያቄ አልታየም ይላሉ። ዲንፎ ማታ ሳማ የተባሉ የአፍሪቃ የጸጥታ ጥናቶች ተቋም ተንታኝ በጥምረት መንግስት ላይ የሚወሰን ጠቅላይ ሚኒስትር ለፖለቲካዊ ስም ማጥፋት ተግባር የተጋለጠ ይሆናል ይላሉ። በጥምረቱ መንግስት የወሳኝነት ቦታ ያላቸው ትንንሾቹ የፖለቲካ ፓርቲዎች በመሆናቸው ጥምረቱ ጽኑ መሰረት የለውም። ፓርቲዎቹ የፈለጉትን እንዳላገኙ ሆኖ ከተሰማቸው ምናልባት ከተቃዋሚ ፓርቲ ጋር የተለየ ስምምነት ሊያደርጉ ይችላሉ። ስለሆነም የጥምረቱን መንግስት ጽናት ሊያስከብር የሚችል ህጋዊ መሠረት የለም። ከአንድ የፖለቲካ ፓርቲ ወደ ሌላው እየቀያየሩ ችግር እንዳይፈጠር የሚገድብ ህግ የለም። ስለሆነም ከአንድ ፓርቲ አባልነት ወደ ሌላ የመክዳት ሁኔታ ሊኖር ይችላል፣ ነበር ያሉት ሞትሳማይ አያይዘውም የጥምረቱ መንግስት ለወደፊት ችግር ሊገጥመው እንደሚችል አመላካች የሆነው ሌላ ነገር በምክር ቤቱ አብዛኞቹን መቀመጫዎች የያዙት የሊሶቶ ኮንግረስ ለዲሞክራሲና ዲሞክራሲያዊ ኮንግረስ የተባሉት የሀገሪቱ ዋና ዋና ፓርቲዎች የጥምረት መንግስትን ለመቃወም መወሰናቸው ነው ብለዋል። ሊሶቶ እንደ እውነቱ ከሆነ በሊሶቶ በጠላትነት የመታያየት ፖለቲካዊ ዝንባሌ እንደቀጠለ ነው። በሀገሪቱ የጋራ ራዕይ ላይ አትኩሮ የሀገሪቱን አስተዳደር ወደፊት ሊያንቀሳቅሱ በሚችሉ የፖለቲካ ጉዳዮች ላይ እንደማትኮር ፈንታ በተለመደው የመቀናቀን ፖለቲካ ላይ ያዘነብላሉ ነው ያሉት። የመላ ባሶቶ ኮንቬንሽን ሲገፋበት የቆየው የተለያዩ ተቃዋሚ ፖለቲከኞች ላይ ምርመራ እንዲካሄድ ያደረገው ጸረ ሙስና ጥረት በአዲሱ አስተዳደር ተቀብሮ ሊቀር ይችላል። በሀገሪቱ ወታደራዊ ኃይል ሚና ላይ ባለፈው ሐምሌ ወር ተጀምሮ የነበረው ምርመራ ወደ አንድ ወገን ብቻ ሊያዘንብል እንደሚችል ተንታኞች ይናገራሉ። ማራፋይሌ ሞሎቦሊ የተባለች የሊሶቶ ጋዜጠኛ የሀገሪቱ ሕዝብ አዲሱ የጥምረት መንግሥት ስኬታማ በሆነ መንገድ በመገዛት ብቃቱ ላይ እንደሚጠራጠር ገልጻለች። ሰዎች ምን ጊዜም ቢሆን ለመምረጥ መሄድ አይፈልጉም። ፖለቲከኞቹ ለምርጫ የሚቀርቡት ለእነሱ ለህዝብ ብለው ሳይሆን ለስልጣን ጥማት ነው የሚል እምነት አላቸው። አሁንም የምናየው ሌላ ለጥቅም ሲባል የተደረገ ጋብቻ ነው። ሰዎች የጥምረቱ መንግስት አይዘልቅም የሚል እምነት አላቸው ነበር ያለቸው። በሀገሪቱ ህገ መንግስት መሰረት ነጻው የምርጫ ኮሚሽን የምርጫውን ውጤት ይፋ ካደረገ በኋላ በ14 ቀናት ውስጥ መንግስት መመስረት ይኖርበታል። አድማጮች ስለ ሌሶቶ የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። አዳነች ፍስሐዬን ለዝግጅቷ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ መጨረሻው የጤና ቅንብር እናልፋለን። አዘጋጁም አጠገቤ ይገኛል። ሰሎሞን እጅህ ከምን እንግዲህ አዲሱ የአንተ የምገዛ አይቀርም። ዛሬ ምሽት አብረን እንዘልቃለን ለጤና ኤችአይቪን ለመከላከል ለቫይረሱ ከመጋለጥ በፊት መድኃኒቶቹን መውሰድ እንደሚረዳ ሰሞኑን ሲያትል ዋሽንግተን በተካሄደ ጉባኤ ላይ የወጣ ሰነድ አመልክቷል። ይህንን የአዲስ ጥናት ውጤት የሚደግፉት ተመራማሪዎች ከእንግሊዝኛ አባባሉ ፕሬፕ በሚል ምህፃር የጠሩትን የመከላከያ ዘዴ የኤችአይቪን መስፋፋት ለማቆም የሚረዳ ብርቱ መሳሪያ ነው ብለውታል። በዚህ የሬትሮ ቫይረሶችና የአድፋጭ በሽታዎች ወይም ኦፖርቹኒስቲክ ኢንፌክሽንስ ይባላሉ በእንግሊዝኛ መጠሪያቸው ጉባኤ ላይ አቫክ በሚል ምህፃር የሚታወቀው ጸረ ኤድስ ተሟጋች ቡድን ኃላፊ ሚሸል ዋረን ተገኝተው ነበረ። ዘጋቢያችን ጆዲ ካፖ አነጋግሯቸዋል። ለኤችአይቪ ከመጋለጥ በፊት በአፍ የሚወሰደውን መድኃኒት መጠቀም መድኃኒቱ ለሕክምና ብቻ ሳይሆን ለመከላከልም ብርቱ ብቃት እንዳለው የሚያረጋግጡ ብዙ ማስረጃዎች ባለፉት አምስት ዓመታት ውስጥ ተይዘዋል። ይሁን እንጂ ማንኛውም መድኃኒት ውጤት የሚኖረው በአግባቡ ከተወሰደ ብቻ መሆኑን መገንዘብ ያስፈልጋል። ትሩቫዳ የሚባለውን መድኃኒት ውጤታማነት ማረጋገጥ የሚችሉ ሦስት ሙከራዎች መደረጋቸውን ሚሸል ዋረን አመልክተዋል። ትሩቫዳ ቴኖፎቪር፣ እና ኤምትሪሲታባይን የሚባሉት መድኃኒቶች ውሁድ ነው። በጥሩ ሁኔታ የተዘጋጀ መድኃኒት ነው። በዚያ ላይ ደህንነቱም የተረጋገጠ መሆኑን ነው የምናውቀው። ኤች አይቪ በደማቸው ውስጥ ለሚገኝ ሰዎች ህክምና በስፋት ጥቅም ላይ ውሏል። ለመከላከያ ጉዳይ እየተጠኑ ያሉ ሌሎች መድኃኒቶች ቢኖሩም ለጊዜው ቅድሚያ ተሰጥቶት አሁን የተሞከረው ትሩቫዳ ነው። ከሙከራዎቹ አንዱ የአጋሮች የማሳያ ፕሮጀክት የሚባል ሲሆን ኬንያና ዩጋንዳ ውስጥ ነው የሚንቀሳቀሰው። ሙከራው የተደረገው አንዳቸው ኤች አይቪ በደማቸው ውስጥ በሚገኝና ሌላኛው ከኤች አይቪ ነጻ የሆነ የተቃራኒ ጾታ ጓደኞች ላይ ነው። ይህ አዳዲስ ተጣማሪዎችን ወይም የጾታ ወዳጆችን የያዘ ፕሮጀክት ነበር። በሁለቱም ሀገሮች ውስጥ እንደዚህ አይነት የጾታ ጓደኞች ቁጥር እጅግ በጣም ብዙ ነው። በሙከራው ወቅት ኤችአይቪ በደሙ ውስጥ ለሚገኝ ሰው የቫይረሱን ቁጥር ለመቀነስ የሚያስችል መድኃኒት ይሰጠዋል ነገር ግን ቫይረሱ ያለበት ወይም ያለባት ሰው መድኃኒት መውሰድ የማይፈልግ ከሆነ ወይም የቫይረሱ ቁጥር ያልወረደና አቅሙም ያልተዳከመ ከሆነ ቫይረሱ ለሌለበት ወገን እንደ ቅድሚያ መከላከያ የጓደኛው የቫይረስ አቅም እስከሚደክም መድኃኒቱ ይሰጠዋል። ይህ ጥናት ታዲያ መድኃኒቱ ወይም የቅድሚያ መከላከያው ለኤችአይቪ የመጋለጥን አጋጣሚ እስከ ዘጠና ስድስት ከመቶ ያህል መቆጣጠር ወይም መቀነስ መቻሉን አሳይቷል። ሁለተኛው ሙከራ የተደረገው እንግሊዝ ውስጥ ነው። በዚህኛው ሙከራ የታቀፉት የተመሳሳይ ጾታ ወሲባዊ ግንኙነት ባላቸውና የተጋላጭነታቸው መጠን እጅግ የሰፋ በሆነ ወንዶች ላይ ነው። የጥናቱ የምህፃር መጠሪያ ፕራውድ ይባላል። በጥናቱ ውስጥ የተያዙት ወንዶች ሁሉም ከኤች አይቪ ነጻ ናቸው። ከፕራውድ ጥናት ጠቃሚ የተባሉ ጥያቄዎች አንዱ ሰዎች የጠባይና የአኗኗር ለውጥ ሊያመጡ ይችላሉ ወይ የሚል ነበር። ባለፉት ዓመታት ውስጥ ከነበሩት የትኩረት ነጥቦች አንዱ ሁሉም ሰው ይህንን የቅድሚያ መከላከያ የሚወስድ ከሆነ ኮንዶምን መጠቀም ይተው ይሆን ወይ የሚለው ሐሳብ ነበር። ምናልባት ቀድሞ ሳደርጉ በጥንቃቄ የተውና ተጋላጭነታቸው ይጨምር ይሆን? ከጥናቱ የተገኘ ውጤት ግን የሚያበረታታ ነው። የቅድሚያ መከላከያውን እንዲወስዱ ከተደረጉት መካከል የአደጋ ተጋላጭነቱ በ86 ከመቶ ቀንሶ ተገኝቷል። ዋረን እንደሚሉት ይህ የመቀነስ አዝማሚያ የታየው በኤች አይ ቪ ላይ ብቻ ሳይሆን በሌሎችም አባለዘር በሽታዎች ላይ ነው። ሦስተኛው ሙከራ የተካሄደው ፈረንሳይና ካናዳ ውስጥ ሲሆን አይፐርጌ በሚል ምሕፃር ተጠርቷል። ይህኛውም ጥናት ያቀፈው የተመሳሳይ ጾታ የወሲብ ግንኙነት ባላቸው ወንዶች ላይ ሲሆን እነዚህኞቹ ከቀደሙት ይልቅ አዘውትረው የሚገናኙ ናቸው። ይህኛውም እንዲሁ የ86 ከመቶ የተጋላጭነት ቅነሳ አሳይተዋል። ይህኛው ግን የተለየ ጥናት ነው። የተለየ የመድኃኒት መጠን መውሰድ ምናልባት ለውጥ ያመጣ ይሆን ለሚል ጥያቄም አጥኚዎች መልስ ማግኘት ነበረባቸው። በጥናቱ ውስጥ ለታቀፉት ሰዎች ይነገራቸው የነበረው መድኃኒቱን በየቀኑ ውሰዱ ከማለት ይልቅ የግብረ ሥጋ ግንኙነት የምታደርጉ ከሆነ ቀደም ብላችሁ በአራት ሰዓት ጊዜ ውስጥ ሁለቱን ውሰዱ ነበር የሚባሉት። እናም ከተገናኙ ደግሞ ከግንኙነቱ ከ24 ሰዓታት በኋላ አንድ ዋጡ ተብሎ ይነገራል። ይህም በሦስት ቀን አራት ኪኒን ማለት ነው። ዋረን እንደሚሉት እነዚህን የተጨበጡ ግኝቶች ወደ ሁላችንም የዕለት ተዕለት ሕይወት ለማስገባት የበጀትና የሀብቶች ምንጭንና የምርምር አጀንዳን ያካተተ ግልጽና ዝርዝር የተግባር ዕቅድ እንዲኖረን ያስፈልጋል። ትኩረቱ ታዲያ ይበልጥ ተጋላጭ የሆኑ በተለይ የአፍሪካ ወጣት ሴቶች ሊሆኑ ይገባል። ትሩቫዳ እንደ መከላከያ መድኃኒት የሚሰጠው መከላከያነቱም ጸድቆ እየተሰራበት ያለው ዩናይትድ ስቴትስ ውስጥ ብቻ ነው። ነገር ግን በሌሎችም ብዙ አገሮች ውስጥ ለመከላከያነት እንዲሰጥ እጅግ አጣዳፊ እና እንደ እውነቱ የህሊናም ግዴታ አለብን። የአቫክ መሪ ሚሸል ዋረን አንድ ተጨማሪ መስጠንቀቂያ አላቸው። ይህ መከላከያ የሚሠራው ለሁሉም አይደለም። የሴት የጾታ አካል ላይ በሚቀቡ መድኃኒቶች፣ ጸረ ቫይረስ መድኃኒቶች ባሏቸው በሴት የጾታ አካል ውስጥ የሚገቡ ቀለበቶች፣ እንዲሁም በየሁለትና በየሦስት ወሩ በመርፌ በሚሰጡ ጸረ ኤችአይቪ መድኃኒቶች ላይ የፍቱንነቱን ማረጋገጫ የፍቱንነት ማረጋገጫ ሙከራዎች ቀጥለዋል። ክትባት ለመስራት እየተደረገ ያለውም ጥረት ለቅጽበት አይቋረጥም። سبببب የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር ከምሽቱ 3 እስካሁን አራት ሰዓት በ25 እና በ31 ሜትር ባንድ ከሚያሰራጨው ፕሮግራም የዛሬ ዝግጅቱን ዚላ በቃ በአማርኛው ፕሮግራም ነገ ከምሽቱ 1 እስከ 1 ተኩል እናስተላልፋለን። እንደገና በመደበኛው እንዲህ እንዳሁኑ ከ3 እስከ አራት ሰዓት እንገናኛለን። ለአሁኑ ከፕሮዲውሰሩ ንጉሡ ታምሬ እና ከቴክኒክ መሐንዲሷ ጋር ያስተናገድናችሁን የሰሎሞን አባተና አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም ጠናና ቮይስ ኦፍ አሜሪካ